ክብራትና ክብራን አድማጮች የመጽሔቱ ትንታኔ ርዕሶች ይቀጥላሉ። የኢትዮጵያ የኢትዮጵያ ምጣኔ ሀብት በሁለት ሺህ ስድስት ዓመተ ምህረት በ10 ከመቶ ያደገ መሆኑን የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትላንት ለፓርላማ ባቀረቡበት ሪፖርት ያስታወቁበት ዘገባ እየተሰናዳ ነው፤ እንደደረሰ እናቀርባለን። አሁን ወደ ቀጣዩ ርዕስ ስናልፍ፣ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የህዝቡ የመምረጥ መብት እየተጣሰ ነው ይላል። እየተመዘገበ ነው የሚባለው ህዝብም የገዢው ፓርቲ ደጋፊ እንደሆነ ማስረጃ እንዳለው መድረክ መግለጫ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መድረክ የስራ አስፈጻሚ አባልና የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ዛሬ በተለይ ከቪኦኤ ጋር ባደረጉት ቃለ ምልልስ በመድረክ በተደጋጋሚ በተለያየ ደረጃ የሚገኙ የምርጫ ቦርድ ባለስልጣናት በዚህም ይሁን በዚያ የገዢው ፓርቲ ደጋፊዎችና አባላት ናቸው እያለ ወቀሳ ያቀርብ እንደነበረና አሁንም አቋሙ ያው እንደሆነ ይገልጻሉ። መድረክ የምርጫ ቦርድን ባለስልጣናት በዚህ የሚከሰው በአሁኑ ጊዜ የሚሆን ባለፉት የምርጫ ወቅቶች ከሚደርሱት የየአካባቢው ዘገባዎች እንደሆነ፣ ዘንድሮም የመራጮች ምዝገባ ከተጀመረ ወዲህ ከምስራቅ፣ ከምዕራብ ከሰሜንና ከደቡብ የሀገሪቱ ክፍሎች ከፍተኛ ያለው ተግባራት በተለያዩ የምርጫ ቦርድ አካላት በህዝቡ ላይ እየደረሰ ነው ሲሉ ያስረዳሉ። ተጨባጭ ማስረጃ እንዳላቸው ጠይቂያቸው ነበረ። እንግዲህ የተጨበጠ ማስረጃ አለን። ለምሳሌ ያህል በቡሌ ሆራ አካባቢ፣ በቦረና ዞን እና በጉጂ ውስጥ ራሱ የምርጫ ቦርድ ተወካይ ህዝብ ያቀረበለትን አቤቱታ አይቶና መርምሮ መራጮች የህገ መንግስታዊ የመምረጥ መብታቸው እንደተጣሰ፣ ሁለተኛ ደግሞ እነኚህ የምርጫ ቦርድ ተወካይ ሆነው የሚሰሩ በአንዳንድ ቦታዎች ላይ ያሉም ደግሞ በቀጥታም ይሁን በተዘዋዋሪ የገዢው ፓርቲ አባላት እንደሆኑ የሚገልጽ ማመልከቻ ቀርቦለት ይህንን አጣርቶ ካወቀ በኋላ የቡሌሆራ ፖሊስ ሁኔታውን እንዲያጣራና ለፍርድ እንዲያቀርባቸው በራሱ በምርጫ ቦርድ ተወካይ በሀያ ሁለት የተጻፈ ደብዳቤ ግልባጭ ተደርጎልን በእጃችን ላይ ይገኛል። ይሄ ማስረጃ በዚህ የመልካ ሶዳ ምርጫ ክልል ጽህፈት ቤት ኃላፊ በአቶ ሐሚድ ሁሴን ለቡሌ ሆራ ወረዳ ጽህፈት ቤት የተጻፈ ደብዳቤ ተፈጽሟል የሚለውንም ወንጀል ዝርዝር አቶ በቀለ ገልጸውታል። የምርጫ ክልሉ ጽህፈት ቤት ኃላፊ የሆነው ሰው በምርጫ ቦርድ ማተም በምርጫ ቦርድ ወረቀት ሀምሳ አምስት የሚሆኑ ሰዎች የመምረጥ መብታቸው እንደተጣሰ ስም ዝርዝራቸውን ጠቅሶ ከአንድ ቀበሌ፣ አዎ ከአንድ ቀበሌ ስም ዝርዝራቸውን ጠቅሶ ጽፎልናል። እንግዲህ በአንድ ቀበሌ በአንድ ቦታ ላይ ይህንን ያህል ሰው አትመጥም፣ የተቃዋሚ ድርጅት አባል ነህ እየተባለ ህገ መንግስታዊ መብቱን የሚከለከል ከሆነ በኢትዮጵያ ውስጥ ምን እየተሰራ እንደሆነ በዚህ በምዝገባ ላይ መገመት ይቻላል። አንድ አካባቢ ላይ እየተመዘገበ ያለው የተወሰነ የፓርቲ ደጋፊ የሆነውና ወይም ደግሞ የተደራጀ አንድ ለአምስት የተጠረነፈው ብቻ ነው ማለት ያስደፍራል። አቶ በቀለ ነጋ ይህንን እንደ ናሙና ወስደው ትክክለኛ ሁኔታውን ለማወቅ በገለልተኛ አካል በሚገባ መጠራት እንዳለበት ይከራከራሉ። የሕዝቡ የመመረጥ መብት መጣቱን ግን ከጥርጣሬ አያስገቡትም። ሀምሳ ሰው ከአንድ አካባቢ ላይ ሲከለከል በሁሉም የኢትዮጵያ ክልሎች የሁኔታ እየታየ በትክክል ከታየ ምርጫ ቦርድ መዘገብኩ እያለ የሚያቀርበው ቁጥር ከየት ነው የመጣው የሚለውንም ጥያቄ ያጭራል። እውነት ከአንዳንድ ሚዲያዎች እንደምንሰማው የተፈጠረ ቁጥር ነው ወይስ ደግሞ የተገመተ ነው ወይስ እንዴት ነው? የሁሉ ሰው እየተከለከለ ይህንን ያህል መዘገብኩ ብሎ ምርጫ ቦርድ የሚናገረው ይሄ በትክክል መጣራት ያለበት ነው በገለልተኛ አካል የመልካስ ወዳ ምርጫ ክልል ጽፈት ቤት ኃላፊ ቀደም ሲል በተጠቀሰው ለፖሊስ በጻፉት ደብዳቤ ላይ አባሪ ተደርጎ የተያያዘው ማመልከቻ እንደሚያትተው ከ17 የማያንሱ የቀበሌ ምርጫ አስፈጻሚዎችና የቀበሌ ታጣቂዎች እንዲሁም የወረዳ የጸጥታ ዘርፎች ያላቸውን ሰዎች ስምም ይፋ አድርጓል። የመድረክ አመራር ይህን ማስረጃ ይዞ አዲስ አበባ በዋናው የምርጫ ቦርድ ጽህፈት ቤት ሄዶ እንደነበረም አቶ በቀለ ነጋ ለቪኦኤ አስረድተዋል። የመድረክ ጽህፈት ቤት ኃላፊ ይህንን ማስረጃ ይዘው ከአቶ ወንድሙ ጋር ተነጋግረውበታል። እናጣራለን፣ የኦሮሚያ ምርጫ ቦርድ ኃላፊ ጋር ደውለን እናጣራለን ብለው ነው የነገሩኝ። ነገር ግን የኦሮሚያ ምርጫ ኃላፊ ደግሞ እንዲያውም የጻፈውን ሰውዬ እኛ አናቀውም ነው ያሉኝ፣ ካዱት። በሚያስገርም ሁኔታ ከሰዓት በኋላ ደውለው ይህንን ሰውዬ አናቀውም፣ ይህንን ወረቀት የጻፈውን ሰውዬ ነው ያሉት። በነሱ ማተም በነሱ ሄድ ሌተር ወረቀት ላይ አትሞ ጽፎ ስሙ ገልጾ ይሄንን ያደረገውን ሰውዬ አናቀውም እና የዲስፕሊን እርምጃ እንዲወሰድ ብለናል የሚል ነው። ይሄ ማለት እንግዲህ እውነት የሚናገር ሰው እንኳን ከተገኘ ምን ያህል አደገኛ እንደሆነ ለኑሮው፣ ለህይወቱ እንድትገምቱት ነው የምንፈልገው። ይሄንን ሪፖርት ማድረግ በራሱ የእነሱ አካል የህዝብ ወገናዊነት ተሰምቶት እንኳን ሪፖርት ቢያድርግ ምን አይነት ርብርብ እንዳለ ማንነቱን ለመካድ ይሄ በእውነቱ በጣም አሳሳቢ ጉዳይ ነው። ሰዎች እንዴት አድርገው ሪፖርት ያደርጋሉ ሀቁን ለነገሩ ግልባጩ የተዘ ያደረገ ወደ እናንተ ነው እንጂ ዋናው መልእክቱ ለምርጫ ቦርድ ነበር። አዎ ዋናው ለኢትዮጵያ ብሔራዊ ምርጫ ቦርድ ግልባጭ ተደርጎለታል። ይሄ ነው መታወቅ ያለበት እኮ እውነት ስለያዘ ነው አንድ ሰው ያንን ማህተምና እውነት ይዞ የሚጽፈው እንጂ እውነት ባይይዝ ኖሮ፣ ለብሔራዊ ምርጫ ቦርድ፣ ለቦረና ዞን ምርጫ ቦርድ፣ ለኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ብሎ እኮ ነው ግልባጭ አድርጎ የጻፈልን ለፖሊሲ ጽፋት ጣሩ ምን ያህል ሲሪየስ ጉዳይ እንደሆነ አምኖበት ስለዚህ ይህንን ሰው አመስግኖ አበረታተው ይህ ስተት እናረማለን ማለት ሲገባው ዲስፕሊን እርምጃ ይወሰድበታል የሚባለው ነገር ጥሩ አይመስለኝም። ተጨማሪ መረጃ ለማግኘት እና የተወሰደ እርምጃ እንዳለው ለማጣራት ወደ ብሔራዊ ምርጫ ቦርድ ጽሕፈት ቤት ደጋግሜ ስልክ ብደውልም ሊሳካልኝ አልቻለም። በሚቀጥሉት ቀናት በምርጫ ቦርድ በኩል ያለውን መረጃ ተከታትዬ ለማቅረብ እሞክራለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ i <laughs> so